ከቤንሻንጉል ጉሙዝ ክልል የተለያዩ አካባቢዎች ተፈናቅለው በመተከል ዞን ራንች በተባለ ጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ ድንኳኖቻቸው በመፍረሱ መጠለያ ማጣታቸውን ገለጹ። የአማራ ክልል አደጋ መከላከል፣ ምግብ ዋስትናና ልዩ ድጋፍ የሚሹ ወገኖች ማስተባበሪያ ኮሚሽን በበኩሉ ችግሩን ለመፍታት እየጣርኩ ነው ብሏል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከቤኒሻንጉል ጉምዝ ክልል ሰባት ወረዳዎች ተፈናቅለው በመተከል ዞን ራንች በተባለ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍና በንፋስ ድንኳኖቻቸው በመፍረሳቸው መጠለያ ማጣታቸውን ለአሜሪካ ድምጽ በስልክ ተናግረዋል። አቶ እሱ ባለው ተመስገን በዚሁ ጊዜያዊ መጠለያ ጣቢያ ውስጥ ከስድስት ወር በላይ ማሳለፋቸውን ይናገራሉ። መጪው ክረምት ግን በመጠለያው ውስጥ ይከፋል የሚል ነው ስጋታቸው። በጣም ሸራችን ተገነጣጥሏል። ቤቱ ሁሉ ጎርፍ ነው እየደጋገመ ነው። ይሄ ነገር ደግሞ ማንም ደግሞ መፍትሄ መጥቶም ይህንም መፍትሄ የሚሰጠን ሰው የለም። አሁን መጫቶች እና ህፃኖች መተኛ በጣም አስቸጋሪ ነው። ቁመን ያለን ግዛቸው አትናኩ እባላለሁ። አሁን ዝናብ ዘንቦ በቃ እንዳለ አንድ አይነት ቁመን ያለ የሆነ ኬንዳ ነገር ለብሰን ይሄ ገልቦት ኬንዳውን ዝም ብለን መሬት ላይ ነው በቃ እንዳለ ጎርፍ ንገባ ዝናብ በላይ በታች በቃ ምንድን ባህር ላይ ነው ያለ ነው ቁም ያለ ዝናብ ደግሞ የዚህ ሀገር ዝናብ ቀንም ሌትም ነው የሚዘንም። ምንም ስራ እንት አይበራው። ሌላዋ አስተያየት ሰጪ ወይዘሮ ኑሬልኛ ይልኛ እያሌው ይባላሉ። ሰሞኑን ነፋስ ቀላቅለው በዘነበው ዝናብ የጊዜያዊ መጠለያ ድንኳኖች በመነቃቀላቸው ልጆቻቸውን ይዘው መጠጊያ እንዳጡ ይናገራሉ። ሁለት ልጆች ናቸው አሁን አንዷና አዝያት አንዷና አቅፍያት ቁሜ ነው ያለሁት። ያው ቤቱ ምናምን ተገንጥሎ አሁን ኬንዳውን ለብሰን ልጆቼ ጋር ያሉ ጎረቤቶች እ በአንድ ቴ እንዳውለብሰና ያለን በተለይ መጫቶች ደካማዊ ስንት አሉ እዚህ በቃ አሁን መኝታችን በቃ አሁን ህፃኖችን እንዴት እንደማደርጋቸው በጣም ግራ ነው የተጋባኝ። አቶ ንጉሥ ያይተ ነው በበኩላቸው እንዲህ ይላሉ። ዝም ብለን ውሀ ተነክረን ያለን። ጉርጥ አይደለን አሳ አይደለን። በባህር ላይ ነው ያለን። አሁንም መጫቶች አስተያየት ሰጪዎቹ የአማራ ክልል መንግስት በተለያዩ አካባቢዎች ለማስፈር እቅድ እንዳለው የነገራቸውን ያለመቀበላቸውንም ይናገራሉ። አሁን እነሱ የሚሉት ወደ ተወለዳችሁበት ወረዳ ተመለሱ ነው። ተወልደን ያደግነው ነው። በበረሃ ላይ ያደግነው ነው። አሁን ተወልጄ ያደግኩት ቤኒሻንጉል ውስጥ ነው። አባቴ የደጋዳሞች ሰው ነው። እትብቴ ያለው ጉባ ወረዳ ላይ ነው። የእኔ ማለት ነው። ልጅ ወልደናል። እኔ ራሴ ወልጄ አለው። አርሰን የበላን ያለን ሰዎች እዛ ቦታ ላይ እንሂድ ብንል አይደለም የእርሻ ቦታ ርሰ የምንበላበት ይቅርና የምንጠጋበት የሚያውቀን እንኳን አማራነታችን የሚያውቀን የለም። ይህ የተወለዳችሁበት ሀገር ላይ አሁን ሰባ ሰባት ነው ሰዎች አምትጣሉኝ የምኖር ጉባ ወረዳ ነው። አይደለም ቀርቶ ሀገርን ሰዎችን ዘመዶችን ያሉበትን ሀገር ማላቅ አስራ ሶስት ልጆ ልጅ እያለሁኝ አሁን ተመልሰክድ የሚሉት ነገር አላቸው እና ብዙም ጠቅሞ ይህን ያህል እንግዲህ ከኔ በታች ያለ ያለውን የድ ደረጃውን ከኔ በታች ያለ ነው ተፈናቀ ያለ በሙሉ እኔ እንኳን ማላቀውን እንኳን ከታች ያለው ይህ እንኳ አላቀውም። ራሴ ሀገሬ ነ ዲህ ብዙኝ ሀገሬን አላቀውም። ምን ብለው ነሱ ያቁሙ። በአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ፕሮግራም ማስተባበሪያ ኮሚሽን የመተከል ዞን የአስቸኳይ ጊዜ ማዕከል አስተባባሪ አቶ ጌቴ ምህረቱ ለችግሩ ጊዜያዊ መፍትሄ ለመስጠት ጥረት እየተደረገ መሆኑን ገልጸዋል። ለጎርፍ ተጋላጭ በሆነ ቦታ ላይ የተቀመጡትን ሰዎች ሌላ ተጨማሪ ድ እንኳን ጨምረን ጎርፍ ወደላቸው አካባቢዎች ላይ እየወጣ ነው። እዛው አካባቢ ላይ ማለት ነው። ይሄ ለአጭር ጊዜ መፍትሄው ነው። በራንች መጠለያ ጣቢያ ውስጥ ቁጥራቸው ሀያ ስምንት ሺህ የሚጠጉ ተፈናቃዮች መኖራቸውን የገለጹት አቶ ጌቴ ለተፈናቃዮቹ ዘላቂ መፍትሄ ለማስቀመጥ ፖለቲካዊ ውሳኔ ስለሚያስፈልገው ከፌዴራል መንግስትና የሁለቱ ክልል አመራሮች ጋር ውይይት እየተደረገ መሆኑን ገልጸዋል። ዘላቂ መፍትሄ ምን እናደርግ የሚለውን የፌዴራል መንግስትና የክልሉ መንግስት ከተፈናቃዮች ጋር በጣም በርካታ ውይይት ተጀምሯል። ይህን መሰረት ተደርጎ ከቤኒሻንጉል ጉሙዝ አመራሮች፣ ከአማራ ክልል በተመሳሳይ መንገድ እና ከፌዴራል ላይ እንዲሁም ተፈናቃዮች አንድ ቀን የኮማንድ ፖስት ኃላፊ የቤኒሻንጉል አስቸኳይ ጊዜ አዋጅ ኮማንድ ፖስት አዛዡ ጀነራል ውይይት ተካሂዷል። ስለዚህ ውይይቱ ገና ያለቀ ሁኔታ አይደለም። ትናንትና ከትናንት በዲያም መካከል ላይ ውይይት ነበር። ስለዚህ የፖለቲካ አመራሩ እና የጸጥታ ኃይሉ በሚሰጡ አቅጣጫ መሰረት የቀጣይ ሁኔታው ተመሻሽቶ ባለበት ሁኔታ ነው በሚሄዱበት ሲወሰን እነሱን ተግባራዊ እናደርጋለን። ከክረምቱ ጋር ተያይዞ ያለውን ችግር ለመፍታት ግን ተፈናቃዮቹን በአማራ ክልል አንዳንድ ቦታዎች ለማስፈር እቅድ ተይዟል ብለዋል አቶ ጌቴ። እዚህ ቻግኒ ላይ ያለው በጣም በርካታ የሆነ የተፈናቃይ ቁጥር ከመኖሩ ጋር ተያይዞ የፀጥታ ችግር፣ ክረምቱ ጋር ተያይዞ ኮቪድ ችግር፣ ክረምቱ ጋር ተያይዞ የወተር ቦርን ዲዚዝ ሊፈጠር ስለሚችል ሰውን ወደ ተለያየ ቦታ አድርገን ትሪት የምናደርግበትን መንገድ ሊፈጠር የሚል ሀሳብ ቀረበ። እነሱ ደግሞ እንደዚህ ማድረግ የለብንም አንድ ቦታ ነው መሆን ያለብን የሚል ሀሳብ አመጡ። ነገር ግን በሀሳብ ልዩነት ስለነበር እሱን የአንድ ቀን ውይይት ብቻ ሳይሆን ሌላ ተደጋጋሚ ውይይት አካሂደው ኖርማሊ ውሳኔ ወጠራል የሚል ሀሳብ አለ። እንግዲህ ከዛ ማግስት ነው አጋጣሚ የፌደራል የሰላም ሚኒስትሮች መጥተው ደግሞ ሌላ ሁለተኛ ሀሳብ መጣ ሚሊዮን የመሰረት ሚዛን አድርጎ ነው የሚሰራ ያለው ከቤኒሻንጉል ጉምዝ ክልል ከሰባት ወረዳዎች ተፈናቅለው በመተከል ዞን በራንች ጊዜያዊ መጠለያ ጣቢያ ውስጥና በውጭ 58555 በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ ደግሞ 21 ሺ በአጠቃላይ ከ79 ሺ በላይ ተፈናቃዮች በአካባቢው እንደሚገኙና ቁጥራቸው እየጨመረ እንደሚገኝም አስተባባሪው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።